ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የማክሰኞ ታህሳስ 1 2017 ዓ.ም ስርጭታችን ጀመረ። በኦሮሚያ ክልል ጉጂ ወንድ ልጃቸው የመከላከያ ሰራዊት አባል ነው በተባለ ሰው ወሲባዊ ጥቃት እንደተፈጸመበት አንድ እናት ገልጸዋል። ሰውየው በቁጥጥር ስር ውሏል። ምስክር ይዛችሁኑ ተብለን ምስክር ይዘን ሄድ መከላከያ የጦር ፍርድ ቤት አቃቢ ህግ፣ አላቸው ወንጀል መርማሪ ና የመንግስት አቃቢ ህግ ለየብቻ ቃላችንን ተቀብለውናል። ይህ አዳጊውን እናት ነው ቀደም ብለን የሰማናቸው። ፖሊስ ጉዳዩ ምርመራ ላይ ነው ብለዋል። ዝርዝሩ ዘገባ በምሽቱ ተካቷል። ጤና ይስጥልን፣ እንደምንውላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እየጋበዝን የሰዓቱን ዋና ዋና ዜናዎች አስማማዋየን ያቀርብልናል። በድጋሚ እንደምናመሻችው አድማጮቻችንና ተመልካቾቻችን የምሽቱን ከዓለም የሚሰባሰቡ ዜናዎችን የማሰማችው አስማማየነ ነኝ። በመጀመሪያም የሶማሊያው ፕሬዚዳንት ዛሬ ወደ ቱርክ እንደሚጓዙ ተገለጸ። የሶማሊያ ፕሬዚዳንት ሐሰን ሼክ መሐሙድ ዛሬ ማክሰኞ ወደ ቱርክ እንደሚጓዙ የሶማሊያ መንግስት ባለስልጣናት ተናግረዋል። መሐሙድ ወደ አንካር የሚያቀኑት የቱርክ ፕሬዚዳንት ጣይብ ኤርዶዋን ጋብዟቸው መሆኑንም ባለሥልጣናቱ አመልክተዋል። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ያነጋገራቸው ሁለት ከፍተኛ የሶማሊያ ባለስልጣናት እንዳሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ወደ አንካራ እንደሚሄዱ ይጠበቃል። ስማቸው እንዳይገለጽ የጠየቁት ሁለቱ ባለስልጣናት ለቪኤ እንደገለጹት ሁለቱ መሪዎች ከፕሬዚዳንት ኤርዶዋን ጋር በተናጥል ተገናኝተው ይነጋገራሉም። ጠቅላይ ሚኒስትር አብይና ፕሬዚዳንት መሐሙድ ከቱርክ መሪ ጋር በተናጥል ከተወያዩ በኋላ ፊት ለፊት የሚገናኙበት ሁኔታ ሊኖር ይችላል እንደሆነ የተጠየቁት ባለስልጣናቱ ከማረጋገጥም ሆነ ከማስተባበል ተቆጥበዋል። ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ስለ ትኩክ ጉዞ ጉዳይ አስተያየት ለማግኘት ያደረግነው ነው ሙከራ ለጊዜው አልተሳካም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ና የሶማሊያው የሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ የባርበር መግባቢያ ስምምነት መፈራረማቸውን ተከትሎ በሶማሊያና በኢትዮጵያ መካከል የተፈጠረው ውዝግብ ቀጥሏል። ባለፉት ሐምሌና ነሐሴ ወራት ቱርክ ውስጥ የተደረጉ ሁለት ንግግሮች አለመግባባቱን ለመፍታት ሳይችሉ የቀሩ ሲሆን በመስከረም ወር ሊቀጥል ታቅዱ የነበረው ሶስተኛው ንግግርም መዘግየቱ ይታወቃል። በቅርቡ የኬንያ ፕሬዚዳንት ዊሊያም ሩቶ ከዩጋንዳ ፕሬዚዳንት ዮዌሪ ሙሴቬኒ ጋር ሆነው ሁለቱን መሪዎች ለማነጋገር እቅድ እንዳላቸውም አስታውቀዋል። በናይሮቢ በሴቶች ላይ የሚፈጸም ግድያ በመቃወም ሰልፍ የወጡ ሰዎች ታሰሩ። ኬንያ ውስጥ እየጨመረ የመጣውን በሴቶች ላይ የሚፈጸም ግድያን በመቃወም ዛሬ ማክሰኞ በዋና ከተማ ናይሮቢ የተካሄደውን ሰልፍ ፖሊስ በአስለቃሽ ጋዝ በትኖ ቢያንስ ሶስት ተሳታፊዎች ታስረዋል። በሮይተርስና ና በሰብአዊ መብት ተሟጋቾች መሠረት የሚበዙ ሴቶች የሆኑ ብዙ መቶ ሰዎች ሴቶችን መግደል ይቁም የሚሉ መፈክሮችን እያሰሙ በዋና ከተማዋ ሰልፍ አድርገዋል። ሞምባሳና ሎድዋራን በመሳሰሉ ከተሞችም ሰልፍ መካሄዱ ተዘግቧል። ከታሰሩት መካከል በኬንያ የአምኒስቲ ኢንተርናሽናል ዋና ሥራ አስኪያጅ ሩንጉ ሀተን እንደሚገኙባቸውም አምኒስቲ አስታውቋል። በኬንያ ብሔራዊ የፖሊስ አገልግሎት መረጃ መሠረት በሀገሪቱ ከናሴ እስከ ጥቅምት በነበረው ጊዜ ብቻ ቢያንስ 97 ሴቶች ተገድለዋል። የፕሬዚዳንት በሽር አላሳድን ከስልጣን መወገድ ተከትሎ ሶሪያ ላይ የተደቀነውን ትልቁ ፈተና የፖለቲካ ስልጣን ሽግግሩ አደረጃጀትና ፈጻጸም መሆኑን በሶሪያ የተባበሩት መንግስታት ድርጅት ልዩ ልዑክ ተናገሩ። ጌር ፒደርሰን ዛሬ ማክሰኞ ጄኔቭ ላይ ለጋዜጠኞች በሰጡት ቃል ሶሪያ ደማስቆ ላይ ህብረተሰቡን በስፋት የሚወክል ታማኝ የሆነ የሽግግር ማደራጀት ያስፈልጋል ብለዋል። በዚህ መንገድ የሥልጣን ሽግግሩ ከተከናወነ ዓለም አቀፍ ማዕቀቦች እንዲነሱና ስደተኞች ወደ ቀያቸው እንዲመለሱ የሚያስችል ሁኔታ ሊፈጠር ይችላል ያሉት ልዑኩ፣ ያ ካልሆነ ግን ሌላ ግጭት አደጋ ሊደቅ እንደሚችል ተናግረዋል። ይህ በእንዲህ እንዳለ በሶሪያ የአማጽያን አዛዥ አህመድ አልሻራ በሰፊው በሚታወቁበት ስማቸው አቡ መሐመድ አልጎላኒ ዛሬ በሰጡት ቃል ሶርያውያን ላይ በሰቆቃ በመፈጸም እጃቸው ያለበትን የተወገደው አሳድ መንግስት ከፍተኛ ባለስልጣናት ስም ዝርዝር ይፋ እናደርጋለን ብለዋል በጦር ወንጀል የተሳተፉ ከፍተኛ የጦር ሰራዊትና የደህንነት ባለሥልጣናትን መረጃ ለሚሰጥ ወሮታ እንከፍላለን ሲሉም አክለዋል። የጀርመን ቻንስለር ኦላፍ ሾልዝ እና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የአሳድ አገዛዝ መውደቁን በደስታ ተቀብለው ከአዲሶቹ መሪዎች ጋር የመሠረታዊ ሰብአዊ መብቶች ከበሬታና የሁዳን ብሔረሰቦችና የሃይማኖት ተከታዮችን ደህንነት ተመርኩዘን አብረን ለመስራት ዝግጁ ነን ማለታቸውን ትላንት የጀርመን መንግስት ያወጣው መግለጫ አመልክቷል። በሌላ በኩል የተባበሩት መንግስታት ድርጅት እስራኤል ከጦር ነጻ የጎላን ኮረብቶች አካባቢ አልፍ አልፍ ወታደሮቿ ማስገባቷ እንዳሳሰቡ አስታውቋል። እስራኤል ጸጥታዬን ለማስከበር አስፈላጊ በመሆኑ ነው ብላለች። ዛሬም በደማስቆ አካባቢ የቦምብ ጥቃት መካሄዱን ዘገባዎች አመልክተዋል። ትላንት የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ስታር ሲናገሩ ኬሚካል የጦር መሳሪያዎችና ረጅም ርቀት ሚሳይሎች የተከማቹበት ተብለው የተጠረጠሩ ቦታዎችን መሳሪያዎቹ ጠላት ኃይሎች እጅ እንዳይገቡ ለመከላከል በሚል ኃይሎቻችን ደብድበዋል ሲሉ አስታውቋል። ሳውዲ አረቢያም የእስራኤልን እርምጃ ወግዛለች። ይህ በእንዲህ እንዳለ የአማጽያኑ መሪ ጎላኒ የሥልጣን ርክክብ ሂደት ለማቀናጀት ትላንት ለመጀመሪያ ጊዜ ከተሰናባቹ ጠቅላይ ሚኒስትር መሐመድ ጀላሊ ጋር ተገናኝተው መነጋገራቸውን አማጽያኑ አስታውቋል። በመንግስታቱ ድርጅት የአሳድ መንግስት ተሿሚው አምባሳደር ለአዲሶቹ ስራችንን እንቀጥላለን እንድንቀጥል መመሪያ ሰጥቶናል ሲሉ አስታውቋል። የጸጥታ ምክር ቤቱ ትላንት ማታ በሩሲያ ጥያቄ በዝግ ተሰብስቦ በሶሪያ ጉዳይ ተወያይቷል። ይህ በእንዲህ እንዳለ ሶሪያውያን ቤተሰቦቻቸው በአሰቃቂ ውህኒ ቤት በከፍተኛ ጭንቀት ሲፈልጉ ውሏል። በዘግናኝነቱ የታወቀውን ውህኒ ቤት አማጽያኑ መክፈታቸውን ተከትሎ ትላንት ደብዛቸው የጠፋባቸው የቤተሰብ አባላት ፍለጋ ሲያስሱ የዋሉ ሲሆን ሶሪያውያን ተስፋ መቁረጥ በሀዘን ውስጥ ተውጠውም ታይተዋል። ፕሬዚዳንት በሽር አልአሳድ ውድለት ከስልጣን መወገዳቸውን ተከትሎ በብዙ ሺህ የሚቆጠሩ እስረኞች እጅግ አስከፊ ከሆነው ወህኒ ቤት ወጥተዋል። ለረጅም ጊዜ ደብዛቸው መጥፋቱ ተገድሏል ብለው ከደመደሙ ቤተሰቦቻቸው ጋር እያለቀሱ ሲገናኙም ይታዩአሉ። ሌሎች ቁጥር ስፍር የሌላቸው ነዋሪዎች ደግሞ እጅግ በሚዘገንን ሁኔታ ቆሻሻና ጨለማ በሆነው ወህኒ ቤት ውስጥ ከዓመታት በፊት በተቃውሞ ሰልፎች ምክንያት የታሰሩባቸውን ሰዎች መፈለጋቸውን ቀጥሏል። አድማጮቻችን የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባይደን ለዩክሬን እርዳታ ለመላክ ጥድፊያ ላይ ናቸው። የዩክሬን እና የወራሪዋ ሩሲያ ጦርነት ከዶናልድ ትራምፕ ባለሲመት በፊት ተባብሶ ቀጥሏል። ተሰናባቹ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንም በአዲሱ አስተዳደር ለዩክሬን የሚሰጠው የመከላከያ ድጋፍ ጥያቄ ውስጥ ከመግባቱ አስቀድመው የብዙ ቢሊዮን ዶላር ተጨማሪ እርዳታ ለመላክ በመጣደፍ ላይ ናቸው። ሩሲያ፣ ዩክሬንና ዓለም አቀፍ አጋሮቻቸው ሶስት ዓመት በተጠጋው ጦርነት አሜሪካ የምትከተለውን ፖሊሲ ትራምፕ ቢለውጡት በሚል ለመዘጋጀት ሩጫ ላይ ናቸው። በቅርቡ ትራምፕ ዩክሬንና ሩሲያ ጦርነት ማቆም እንዳለባቸው አጠንክረው የተናገሩት ሲሆን ዩክሬን ከአሜሪካ የምታገኘው ወታደራዊ እርዳታ መቀነሱ ስለማይቀር መዘጋጀት ይኖርባታል ብለዋል። ሰራዊታችን መዋጋቱ እንዲቀጥላል ያሉት አንድ ዩክሬን የጦር አዛዥ በበኩላቸው የአሜሪካ እርዳታ ከቆመ ግን ወታደሮቻችን ያልቃሉ ብለዋል። በመጨረሻም በዩናይትድ ስቴትስ የዩናይትድ የጤና ዋስትና የሥራ አስፈጻሚው ግድያ ተጠርጣሪው በኒውዮርክ ከተማ በግድያ ወንጀል ክስ ተመስርቶበታል ፔንስልቫኒያ ውስጥ በቁጥጥር ስር የዋለው ሉዊጂ ኒኮላስ ማንጆዌኒ መሳሪያ በመያዝ በማጭበርበር ና በሌሎችም ወንጀሎች እዚያው ፍርድ ቤት ቀርቦ የተከሰሰ ሲሆን ዋስትና ተከልክሎም ታስሯል ለኒውዮርክም ተላልፎ እንደሚሰጥም ይጠበቃል የ26 ዓመቱ ሉዊጂ አልቱና የተባለች የፔንስልቫኒያ ከተማ በሚገኝ ማክዶናልድ ምግብ ቤት በተመጋቢ ጥቆማ መያዙና ባለስልጣናቱ አመልክተዋል። አድማጮቻችንና ተመልካቾቻችን፣ የምሽቱ ከአሜሪካ ድምፅ ከዓለም የተሰባሰቡ ዜናዎቻችን እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ አብታሙ ልመልሳችሁ። አስማማ አየነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርል ተና 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው እየተከታተላችሁ ያላችሁ ታድማጮቻችንና ተመልካቾቻችን። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በፌስቡክ አት ቪኦኤ አማሪክ ላይ እንዲሁ በቀጥታ እየተደመጠ ይገኛል። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ መሻገር። በኦሮሚያ ክልል ጉጂ ዞን ዋደራ ወረዳ የአምስት ዓመት አዳጊ ልጃቸው የመከላከያ ሰራዊት አባል ነው በተባለ ሰው መደፈሩን የልጅናት ለአሜሪካ ድምፅ ተናግረዋል። የአዳጊው እናት ድርጊቱ ኅዳር 20 ቀን 2017 ዓም በልጃቸው ላይ እንደተፈጸመ ገልጸው አሁን ልጃቸው ሕክምና እንደሚያስፈልገውም ተናግረዋል። የወረዳው ፖሊስ በጉዳዩ ላይ ምርመራ እየተደረገ መሆኑን አስታውቋል። ተጠርጣሪውም በቁጥጥር ስር ሟሉን የአዳጊው እናት ተናግረዋል። ገልሞ ዳዊት ዝርዝር አለሁ። አርብ ዳር 20 ቀን 2017 ዓ.ም ኦሮሚያ ክልል ጉጂ ዞን ዋድራ ወረዳ ውስጥ የአምስት ዓመት ወንድ ልጃቸው ጥቃት እንደደረሰበት የአዳጊ ወላጅ እናት ተናግረዋል። የእናትና ልጁን ስም ከመጥቀስ ተቆጥበናል። ልጄ ዛሬ ገና አምስት ዓመት ከአስራ ስድስት ቀኑ ነው። እኔ ከቤት ውስጥ አልነበርኩም። ከስራ ስመለስ ልጄ ቤት ውስጥ የለም። የት ሄደ ብዬ ወጥቼ ስፈልገው ሰዎች ልጅሽ መጥቷል ብለው ደውለው ጠሩኝ። ወደ ቤት ስመለስ ኮቾሮ ወይም ወታደሮች የሚመገቡት ብስኩት ይዞ ነበረ። ምን እንደሆነ ስጠይቀው ይህን ኮቾሮ ሰጥተው ልብሴን አውልቀው ብልግና ፈጸሙብኝ ብሎ ነገረኝ። ባለፈው አርብ ከቪኦኤ ጋር ባደረጉት ቃለ ምልልስ የአዳጊው እናት መኖሪያ ቤታቸው አካባቢ የወታደር ማረፊያ ካምፕ እንዳለ ገልጿል። በልጃቸው ላይ ተፈጸመ ባሉት ጥቃት አሁን የአምስት ዓመት ልጃቸው ጤናው መታወቁንም አክለው ይናገራሉ። ፍንጫን እንቀበቱ ሽንት ቤት እና ሰገራት መጸዳጃ ቤት በሚጠቀምበት ጊዜ በጣም ይቸገራል። በስቃይ ውስጥ ነው ያለው። እምብርቱ አካባቢ አብጧል። ለሕክምና አዶላ የሚገኝ ሆስፒታል ወስደ ነው ነበር። ከዚያ ወደ ሐዋሳ ላኩን። ከዚያ መድኃኒት ሰጥተውን አሁን መጣል ውሃ ሽንት መቆጣጠር ይሳነዋል። ትንሽ ትንሽ ምግብ ይበላል፣ ግን ሆዱ ወዲያው ይነፋል። በዚያ ላይ ባህሪው በጣም ተቀይሯል። በጣም ያለቅሳል። ስማቸው እንዲጠቀስ ያልፈለጉ አንድ ሌላ የአዳጊው ቤተሰብ አባል ዋድራ ከተማ ሸዋበር በሚባል አካባቢ በሚገኝ የመከላከያ ካምፕ ውስጥ የሚኖር ሰራዊት አባል ጥቃቱን እንደፈጸመ ይናገራሉ። ጫማ ያላሞሊንቱ ከመረት አሁን ለሕክምና ይዘነው የሄርነውን አዳጊም ካምፕ ውስጥ የሚኖረው አባል ጥቃቱን እንደፈጸመበት ልጁ ነግሮናል። ድርጊቱን በመፈጸም የተጠረጠረው ግለሰብ ዛሬ በቁጥጥር መዋሉንም እናቱ ለአሜሪካ ድምፅ ገልጸዋል። ሰውየው በቁጥጥር ስር ውሏል። ምስክር ይዛችሁኑ ተብለን ምስክር ይዘን ሄድን። መከላከያ የጦር ፍርድ ቤት አቃቢ ህግ አላቸው ወንጀል መርማሪና የመንግስት አቃቢ ህግ ለየብቻ ቃላችንን ተቀብለውናል። የአዳጊውና ታክለው ልጃቸው ተጨማሪ ሕክምና ስለሚያስፈልገው ዛሬ ወደ ሐዋሳ እንደሚወስዱት ገልጸዋል። ጉዳዩን እንደሚያውቅ የገለጸው የጉጂ ዞን ሴቶችና ህጻናት ጽህፈት ቤት ሂደቱን በቅርበት እየተከታተለ መሆኑን የጽህፈት ቤቱ ኃላፊ ወይዘሮ ድሬ ቡዴ ተናግረዋል። ማንም ይሁን ማን ወንጀል ፈጻሚው በህግ እንዲጠየቅ እንከታተለዋለን። ከተጎጂ ወገን ቆመን ተገቢ እርምጃ እንዲወሰድ እየጠየቅን ነን። ጉዳዩን ከዋድራ ፖሊስ ጣቢያ ለማጣራት ባደረግነው ጥረት የጣቢያ ኃላፊ ኢንስፔክተር ሚልኪያስ ጀርሳ በአቃቢ ሕግና በመርማሪ ፖሊስ እየተጣራ ስለሆነ አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምፅ ከልሙ ዳዊት ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁን የምሽቱን ስርጭታችን ነው። ቀደም ብሎ ገልሞ ያስደምጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል የቀድሞ ተዋጊ የጦር አካል ጉዳተኞች ዛሬ ማክሰኞ ታህሳስ 1 ቀን 2017 ዓ ም የክልሉን ዋና ከተማ መቀሌን ከአዲግራትና ሌሎች ከተሞች የሚያገናኘውን የተሽከርካሪ ማለፊያ መስመር በተቃውሞ ዘግተው መዋላቸው ተነግረዋል። የጦር አካል ጉዳተኞቹ በትጥቅ ማስፈታትና የመልሶ ማቋቋም ሂደት ላይ ከሌሎች ሙሉ አካል ካላቸው የቀድሞ ተዋጊዎች ጋር ተመድበናል፣ በቂ ሕክምናንም አናገኝም ብለዋል። አመራሮቹም እረስተውናል የሚል ቅሬታ አሰምተዋል ሙልጌታ ጽባ ዝርዝሩን ያስደምጠናል በሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው የአካል ጉዳት የደረሰባቸው የቀድሞ ተዋጊዎች ዛሬ ማክሰኞ ታህሳስ 1 ቀን 2017 ዓ.ም የክልሉ ዋና ከተማ መቀለ ከአድግራትና ሌሎች ከተሞች የሚያገናኝ መንገድ በተቃውሞ ለሰዓታት ዘግተውታል። ከአምስት መቶ በላይ የጦር አካል ጉዳተኞች በተቃውሞ ለአራት ሰዓታት የሚያክል መንገዱን ከዘጉት በኋላ ከትግራይ ክልል የጸጥታ አመራሮች አንዱ የሆኑት ሜጀር ጀነራል ማሾ በየነ እነሱን ለማነጋገር ወደ አካባቢ በመጓዛቸው So... መንገዱን ተከፍቷል። በሰልፉ ከተሳተፉት አንዱ ገብረ ማርያም በየነ በዚህ ተቃውሞ በመቶ የሚቆጠሩ ተሽከርካሪዎች ለሰዓታት ቆመዋል ብሏል። ከባድ የአካል ጉዳት ያለባቸው የቀድሞ ተዋጊዎች በትጥቅ ማስፈታትና መልሶ ማቋቋም ሂደት ላይ ሙሉ አካል ካላቸው የጽህፈት ቤት ሰራተኞች የቀድሞ ተዋጊዎች ጋር መመደብ ለተቃውሞ ምክንያት መሆኑን ገልጿል። የጦር አካል ጉዳተኞች ወደ ህብረተሰብ ከተቀላቀሉ በኋላ ተጨማሪ ድጋፍ ስለሚሹ ምድባቸው ከሌላ መለየት ይገባል ተጠቅመዋል ብለዋል። ገብረ ማርያም ገና ሐክ ምን ዘወደ ተሐካማ ያለው ገና ሕክምናውን ያልጨረሰ የሚሰናበት ታካሚ የለም። ተሰናብቶ ወደ ህብረተሰቡ ይቀላቀላል እንጂ ወደ ሕክምና ማዕከል ተመልሶ አይገባም። ከተሃድሶ በኋላ ሕክምና ያስፈልጋችኋል ተብሏል፣ ግን መቼ እንደምንታከም አይታወቅም። አሰራርም አልተዘረጋም። ከተሃድሶ ማዕከላት ወደ ቤታችን ከሄድን በዛው ትረሱናላችሁ ነው አለው። ሌላ ደግሞ ይህ አጉላ ካምፕ ለማሰልጠኛ እንጂ ለጦር አካል ጉዳተኛም የማይመች ካምፕ ነው። በዚህ ብርድና ንፋስ ያለበት ቦታ አመራሮች ጠይቀውናም አወያይተውን አያውቁም። ሌላ ስሙ እንዲጠቀስ ያልፈለገ የተቃውሞ ተሳታፊ በበኩሉ ከፍተኛ የአካል ጉዳት እንደደረሰበት ገልጾ እስካሁን ሕክምናው እንዳልጨረሰ ተናግሯል። ሆኖም በትጥቅ ማስፈታትና መልሶ ማቋቋም ሂደት ወደ ኅብረተሰብ እንደሚቀላቀል ተገልጾለት ቀጣይ ሕክምናው እንዴት እንደሚከታተል ግን እንዳልተነገረው ገልጿል። ከሁለት ዓመት በላይ የጦር አካል ጉዳተኞቹ በአመራሮቹ ተረስተዋል ያለው የተቃውሞ ተሳታፊ እናናግራቸዋለን ብለው ስለመጡ የዘጋነው መንገድ ከፍተነዋል ብለዋል። ብዙ ብዙ ደብዳቤዎች ወደ አመራሮቹ እንዲያናግሩን ልከናል። ልመጡ ፈቃደኛ አልሆኑም። መንገድ ስዘጋ ግን መጠዋል። ቀድመን ስንጠይቅ ነው ጥያቄያችን መመለስ የነበረባቸውም። ህብረተሰብ ማስተጓጎል ስህተት መሆኑን እናውቃለን። ግን እዛው ያለው በጣም ምድሮታል። ከጭንቅላቱም ገና ብረቱ ያልወጣለትም አለም። ጀርባው የተሰበረ በብርድ የሚሰቃይ ሰውም አለም። ችግሩም የሚፈታ ሰው በመምጣቱ መንገዱን ከፍትነዋል። ከመቀለ ወደ ሐውዜን ለስራ ጉዳይ በጉዞ የነበረና በተቃውሞ ምክንያት ለሰዓታት መንገድ ተዘግቶበት እንደ እንደተስተጓጎለ የሚናገረው ብርሃነ ገብረ እግዚአብሔር የተባለ በበኩሉ ብዙሐት ኢዶም ብዙሕ ጠባሳ ብዙ ናቸው፣ እጃቸው የተመቱ በፊታቸው ጠባሳ ያለባቸውና ጉዳተኛ መሆናቸው በግልጽ የሚታይ፣ መንገዱን የዘጉት በድንጋይ ነው፣ ምንም አይነት የጦር መሳሪያ ይሁን ሌላ ነገር አልያዙም። በሰላማዊ መንገድ ነው ጥያቄ ያቀረቡት። ብዙ መኪኖች ቆመዋል። እኔ እንኳን ከሶስት ሰዓታት በላይ ቆሜ ያለሁም። ይህ የቆመ ህዝብም ጥያቄያችንን እንዲሰማን እንፈልጋለን እያሉ ነበርም። እኔ አስቸኳይ ስራ ነበረኝ፣ ሌሎችም እንዲሁ ስራቸው ተስተጓጉሏል። ጥያቄያቸውን የሚመለከተው አካል ሊመልሰው ይገባል። መንገዱ ከተከፈተ በኋላ ከክልሉ የጸጥታ ኃይሎች አመራሮች አንዱ ከሆኑት ከሜጀር ጀኔራል ማሾ በየነ ጋራ የጦር አካል ጉዳተኞቹ በካምፓቸው ጥያቄዎቻቸውን አስመልክቶ ተወያይተዋል። ጀኔራሉ ሕክምና የሚያስፈልጋቸው የጦር አካል ጉዳተኞች በቂ ሕክምና እንዲያገኙ መንግስት አቅሙን መሰረት አድርጎ ይሰራል እንዲሁም የቀድሞ ተዋጊዎች በትጥቅ ማስፈታትና መልሰው ማቋቋም ሂደት ላይ ሙሉ አካል ካላቸው የጽህፈት ቤት ሰራተኞች የቀድሞ ተዋጊዎች የተካተቱበት እንደሚስተካከል መናገራቸው የውይይቱ ተሳታፊዎች ለአሜሪካ ድምፅ ገልጸዋል። በተመሳሳይ የጦር አካል ጉዳተኞች በቂ ሕክምና አለማግኘታቸውንና የተመደበላቸው በጀትም እየተመዘበረ እንደሚገኝ በመግለጽ በመቀለ ከተማ በተደጋጋሚ ከአሁን በፊት ተቃውሟቸውን ማሰማታቸው ይታወሳል። ለአሜሪካ ድምፅ ሙልጌታ ጽባሀም መቀለም ሙልጌታ ጽባን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ከአንድ ወር በፊት በአብዛኛው ሶማሊያውያን ፍልሰተኞች የተሳፈሩባቸውና ወደ ማዮት ደሴት በማቅናት ላይ የነበሩ ሁለት ጀልባዎችን የጀልባዎቹ አዛዦች የሆኑት ህገ ወጥ አስተላላፊዎች መሀል ባህሩ ላይ ጥለቸው በመሄዱ ቢያንስ 27 ሰዎች ሕይወታቸውን አጥተዋል። የአፍሪካ ቀንድ አገልግሎት ባልደረባ ሀሩን ማሩፍ ከአደጋው የተረፉትን አነጋግረው ተከታዩን ዘገባ ልኳል። እንግዲህ ወልዴ ወደ አማርኛ መልሶታል። ከሶስት ቀናት የባህር ላይ ጉዞ በኋላ ህዳር ሁለት ቀን 2017 ማለዳ በሁለት ጀልባዎች ላይ የተሳፈሩ 75 ፍልሰተኞች ከሩቁ መብራትና ተራራ ይታያቸው ነበር። የምሽት ጸሎት ጥሪም ይሰማቸው ነበር። መዳረሻቸውና በህንዱ ውቅያኖስ የምትገኘው የፈረንሳይ ደሴት ማዮት በቅርብ እይታቸው ውስጥ ነበረች። የጀልባዋ ዋና አዛዥ ያዩትንና ያደመጡትን አረጋገጠላቸው። ወደ ባህሩ ዳርቻ ተጠግተው ነበር። የጀልባዋ ዋና አዛዥ ግን አንድ ችግር እንዳለ ተናገረ። በባህር ዳርቻው የሚገኙ ወሮ ብሎች ጥቃት ሊያደርሱባቸው እንደሚችሉ ለተሳፋሪዎቹ ነገራቸው። ሉል ኦስማን መሐመድ ወደ ማዮት በማቅናት ላይ ከነበሩት ጀልባዎች በአንዷ ላይ ተሳፋሪ ነበረች። አዛዡ ጀልባዋን አቁሞ በሁለቱ ጀልባዎች ላይ ላሉ ተሳፋሪዎች ምሽቱን በባህሩ ላይ አሳልፈው ጠዋት እንደሚጓዙ እንዳሳወቃቸው ሉል በአስተርጓሚ ለቪኦኤ ተናግራለች። ለዚህ ጉዳይ ከመደበው አሰሪው ጋር አርባ ሰዎች እንደሚሳፈሩ ተስማምተው እንደነበር ነገረን በእያንዳንዱ ጀልባ ሀያ ሰዎች አሁን ግን ያላችሁት ሰባ አምስት ናችሁ በመሆኑም የተሰጠኝ ገንዘብ በቂ አይደለም ማንም በኃላፊነት ሊጠይቀኝ አይችልም አለቃው አልከፈለኝም አለን ሕገወጥ አዘዋዋሪዎችም የሆኑት የጀልባዎቹ አዛዦች ጥቂት ቀናት ቀደም ብለው ከሞምባሳ በመነሳት ዋናዋ ጀልባ ላይ ተሳፍረው ከፍልሰተኞቹ ጋር አብረው ነበሩ። ስራቸውም ወደ ጉዞ መዳረሻ ወደ ሆነችው ማዮት ፍልሰተኞቹን ማድረስ ነበር። የፈረንሳይዋ ደሴት ማዮት ከቅርብ ጊዜያት ወዲህ ወደ አውሮፓ መሻገር የሚያልሙ ፍልሰተኞችን ስትስብሰንብታለች። ፍልሰተኞቹ ያሰቡበት ከመድረሳቸው በፊት ግን የቀረቻቸውንም ገንዘብ ለመውሰድ ሕገወጥ አሻጋሪዎቹ የመጨረሻ ሙከራቸውን ለማድረግ ተነሱ። ሉል ሁኔታውን እንዲህ ትገልጻለች። ሞተሩን ጀመረ። በውሃው ላይ ወዲያ ወዲያ አለ እና መልሶ ሞተሩን አጠፋ። አንዳንዴ ወደ ባህሩ ይሄዳሉ፣ አንዳንዴ ደግሞ ወደ ዳርቻው ይጠጋሉ። መላልሶ ይህን ካደረገ በኋላ ሞተሩ መበላሸቱን ነገረን። ሁለቱ ህገ ወጥ አስተላላፊዎች ጀልባዎቹን ወደ ባሕሩ መሃል ወስደው ተዋቸው። ከማዮት የመጣውም ሆነ ከኮሞሮስ የተነሳው አስተላላፊ በተከታታይ ቀናት ፍልሰተኞቹን ባሕሩ ላይ ጥለው ሄዱ። ሕገ ወጥ አስተላላፊዎቹ ጥለዋቸው ከሄዱ በኋላም ፍልሰተኞቹ ሁለቱን ጀልባዎች አንድ ላይ ያገናኙ፣ እርስ በእርሳቸው ለመረዳዳትም ሞከሩ። አናስ ኢብራሂም አብዲ ከፍልሰተኞቹ አንዱ ነው። ሁለቱን ጀልባዎች አንድ ላይ አሰርን። በሚቀጥለው ማለዳ አንድ ተጨማሪ ጀልባ ጠብቀን ነበር፣ አልመጣም። ለሦስት ቀናት ጀልባዎቹ እንደታሰሩ ተኛን። ለመተባበር ወሰንን። መዋኘት የሚችሉት የሴቶችን ሕይወት ለመታደግ ሞከሩ። ወንዶች ወደ ውሃው ገቡ፣ ሴቶች ደግሞ ጀልባውን በእጃቸው ለመቅዘፍ ሞከሩ። እኔ ወደ ጀልባው ላይ ወጥቼ ነበር። መዋኘት የሚችሉት ስድስት ሰዎች አንድ ላይ ሆንን። አሞኝ ደክሞኝ ነበር። ብዙ ሰዎች ስለተጫኑ ጀልባው ከብዶት ነበር። ስለዚህ ወደ ሌላኛው ጀልባ ተዛወርኩ። ሰባ አምስቱ ፍልሰተኞች፣ አንዱ የተበላሸ ሞተር፣ ሌላው ደግሞ ሞተር በሌለው ጀልባ ላይ ካለ ምግብ፣ ውሃና አቅጣጫ ጠቋሚ መሳሪያ መሃል ባህሩ ላይ ቀሩ። ከዋናው ጀልባ ያገኙት የነበረው ቴምር፣ የተጠበሰ ዶሮና ዳቦ አልቆባቸዋል። ወደ ማዮት የሚያደርጉት ጉዞ የሚወስደው ጊዜ ጥቂት ሰዓታት ብቻ ሊሆን እንደሚችል ገምተው ነበር። ጀልባዎቹም ሆኑ ፍልሰተኞቹ ወዴትም ሆነ እንዴት መንቀሳቀስ በማይችሉበት ሁኔታ መሃል ባህሩ ላይ ቀሩ። ፍልሰተኞቹ ለሦስት ቀናት ጀልባዎቹን ለማንቀሳቀስ ሞከሩ። በዚህ ወቅትም የመጀመሪያው ሞት ተከሰተ። የስኳር ታማሚ የነበረ አንድ ወጣት ሕይወቱን አጣ። ከአስር ቀናት በኋላ በአብዛኛው ሴቶች በነበሩበት ጀልባ ላይ ሌላ ሞት ተደገመ። ፋጢማ የተባለች ሴት ነበረች። ሉል ኦስማን መሐመድ ፋጢማን ታውቃታለች። adigu ለሁለት ቀናት ድንጋጤ ላይ ነበረች። ከሞተች በኋላ አስክሬኗን ለሁለት ቀናት አቆየን። ወንድሟ ወደ ውሃው መወርወር እንደሌለብን ነገረን። ከአስክሬኗ ፈሳሽ መውጣት ሲጀምር ግን ወደ ውሃው ወረወር ናት። በሚቀጥለውና እጅግ ሞቃት በነበረው ቀን ደግሞ አንድ የሁለት ዓመት ህፃን ህይወቱን አጣ። ለልጁ ወተት ነበረን። ወተቱን ከባህር ውሃው ጋር ስንቀላቅለው ግን አይጠጣም። የእናቱን ጡት መመገብ ሲጀምር እናትየው ተዝለፍልፋ ትወድቃለች። ምግብ ስላልወሰደች መተንፈስም አትችልም ነበር። በኋላ ወተቱን ከእርሷና ከእርሱ ሽንት ጋር መቀላቀል ጀመርን። ያንን እየወሰደ ለሁለት ቀናት በህይወት መቆየት ቻለ። ከቀናት በኋላም የልጁ እናት ሞተች። በመጀመሪያው ጀልባ ላይ ብቻ 17 ሰዎች ሞቱ። ከእነዚህ ውስጥ 14 የሚሆኑት ሴቶች ናቸው። በሁለተኛው ጀልባ ደግሞ 10 ሞቱ። ጀልባው የትም አያደርሰንም በሚል ተስፋ የቆረጠ ወጣት ወደ ውሃው ዘሎ መዋኘት ጀመረ። ወዲያውኑ ግን ማዕበሉ ወደ ተቃራኒ አቅጣጫ ወሰደው። ልጁ ከዛ ወዲያ አልታየም። በዛን ማለዳ አንድ አሳ አስጋሪ መርከብ ወደ እነርሱ ተጠጋ። ከፍልሰተኞቹ አንዱም ሊያነጋግራቸው ሞከረ። ገንዘብ ከኪሱ አውጥቶም ገንዘቡን ወስደው እንዲታደጓቸው ተማጸነ። መጀመሪያ ላይ ጥለዋቸው እንደሚሄድ ብለው ነበር። ሉል ሁኔታውን እንዴት ታስታውሳለች? በኋላ ተመልሰው መጡ። ወደኛም ተጠጉ። በጀልባው ላይ ያሉትን አስክሬኖች ተመለከቱ። ደነገጡ። ውሃ፣ ሩዝ እና ፍራፍሬ ሰጡን። አናስ በበኩሉ ከአደገኛው ሁኔታ ከመዳናቸው በፊት የነበሩትን የመጨረሻ ቀናት እንዲ ያስታውሳል። በስተመጨረሻዎቹ ሶስት ቀናት ሁሉም ተዳክሞ ነበር። አላህ ኃይሉን አሳየን። ነፋስ ነበር፣ ጀልባውም ልክ ሞተር እንዳለው ይንቀሳቀስ ጀመር። ጨረቃ ባለመኖሯ ጨለማ ነበር፣ ዝናብም ነበር። በኋላ ሲነጋም አንድ ተራራ ተመለከትን፣ ባህር ዳርቻ መድረሳችንንም አወቅን። ነገር ግን የጀልባው አቅጣጫ ወደ ተቃራኒው የዞረ ነበር። ሳሚር ወደ ውሃው ዘለው በመግባት አቅጣጫውን ወደ ዳር አዞረው። አሳ አስጋሪውም ገመዱን ወረወረልን። ፍልሰተኞቹ በስተመጨረሻ ለማዳጋስካር ባለሥልጣናት ተላልፈው ተሰጥተዋል። የሶማሊያ መንግሥት ሉልና አናስን ጨምሮ 47 ከአደጋ የተረፉትን ዜጎች ባለፈው ቅዳሜ ወደ አገሩ መልሷል። ቀኑ ፍልሰተኞቹ ከኬንያ ባሕር ዳርቻ ወደ ማዮት ጉዞ የጀመሩበት አንደኛ ወሩ ነበር። ሐሩን ማሩፍ ለላከው ዘገባ እንግዶሊነኝ ዋሽንግተን ዲሲ እንግዲህ ወልዴን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ኢትዮጵያ ይመልሰናል። ከኦሮሚያ ክልል የተለያዩ አካባቢዎች የተፈናቀሉ የሶማሌ ተወላጆች ለሰባት ዓመታት ተቀምጠውበት ከነበረው በቆሎጂ የተፈናቃዮች መጠለያ ጣቢያ ወደ ሌላ አካባቢ መዛወር መጀመራቸውን የክልሉ ተፈናቃዮች ተናግረዋል። መጠለያ ውስጥ ይኖራሉ ከተባሉ 14 ሺህ የሚጠጉ ተፈናቃዮች መካከል 566 የሚጠጓ አባወራዎች ወደ ሶማሌ ክልል ጎዴ የተባለ አካባቢ መዛወራቸውም ተነግረዋል። አዲስ ቸኮል ተጨማሪ አለው። የሶማሌ ክልል አደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አብዱልፈታ መሐመድ ለአሜሪካ ድምፅ እንደገለጹት ሰባት ዓመት በላይ በቆለጅ እየኖሩ ካሉ 14ሺ ገደማ ተፈናቃይ አባወራዎች መካከል ከረጂ ድርጅቶች ጋር በመተባበር 566 አባወራዎችን በጎዳ አካባቢ የማስፈር ስራ እየሰሩ ናቸው። መኖሪያ ቤት እና አስፈላጊ መሰረተ ልማቶች እንደተሟሉላቸው ኃላፊው ተናግረዋል። ቆለጅ ከአምስት በዚህ ዓመት 566 ወይም አባወራዎች ቀበሌ

እና በለት ልሁድ ያገናኝበት ስራዎች ለፍሉል እና ኢሪጌሽን የሆነችን ስስ ነው የሚሰሩት ከአለማዊ ወይም ና የምግብና ግብርና ድርጅት ወይም ፋኦ ጋር በመተባበር እስካሁን ሁለት ዙር የሰፈራ ስራ መሰራቱን ኃላፊው ገልጸውልናል። በቀሪዎቹ ሁለት ዙሮችም ቀሪዎቹን አባወራዎች በማጓጓዝ በአንድ ወር ውስጥ ሁሉንም አምስት መቶ ስልሳ ስድስት አባወራዎች በጎዴ አካባቢ የማስፈር ስራው ይጠናቀቃል ብለዋል። ሰፈራው የተቀባዩን ህብረተሰብ ይሁንታም ያገኘ መሆኑን ኃላፊው ተናግረዋል። ትናንትና በሁለተኛ ዙር ጎዴ ከገቡ ሰፋሪዎች መካከል አቶ አህመድ ኑር ሀሰን የተባሉ የቀድ ቀድሞ የኮሌጅ ተፈናቃይ አዲስ በሄዱበት ቦታ ብዙ ነገር የተሟላ ነው ይላሉ። እዛ ለደረስ ነው ቤተሰቦች የክልሉ መንግስት እዛ ያሉ የክልሉ ሕዝቦችና አለም አቀፍ የፍልሰተኞች ድርጅት ጥሩ አቀባበል አድርገውልናል። አምስት መቶ ስልሳ ስድስት ቤቶች ተዘጋጅተውልናል። ውሃም አለ። ትምህርት ቤትና ጤና ጣቢያም ተሟልቶ ነው የጠበቀን። ሆኖም አቶ አህመድ ኑር ሁለት ቅሬታዎች አሏቸው። በሚኖሩበት አዲስ የሰፈራ ቦታ ምንም አይነት የኃይል አቅርቦት ስለሌለ የፀሐይ ኃይል ወይም ሌላ አማራጭ የኃይል አቅርቦት በአስቸኳይ እንዲሟላላቸው ጠይቀዋል። የሚቀርቡላቸው ምግብም ለአዋቂዎች እንጂ ለሕፃናት የማይሆን በመሆኑ ለሕፃናት ተመቃቀ ምግብ እንዲቀርብ ጠይቀዋል። ሰፋሪዎቹ ከመፈናቀላቸው በፊት ቀድሞ የሰሩት የነበረው ስራ ግብርና ከሆነ በሸበሌ ወንዝ ዳር የእርሻ መሬት በንግድ ስራ የተዳደሩ ከነበረ ደግሞ አንድ ሺ አሜሪካ ዶላር ተሰጧቸው ራሳቸው የሚችሉበትን ስራ እንዲሰሩ እንደሚደረግ የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊው አቶ አብድልፈታ ተናግረዋል። ስራ ንብላቸው አንዳንድ አብዛኛቸው እርሻ ስራ ነው ሚያውቁት። እርሻ ስራ ስለሚያውቁት እዛው የውብሸበሌ ወንዝ አጠገብ ነው። ሁለት ኪሎ ሜትር አካባቢ ርቀት ነው ያለው። ያ ውብሸበሌ አካባቢ እርሻ ለምቹ የሆኑት ቦታ ስላለ ወደ አምስት መቶ ሄክተር ሰው አካባቢ ነዋሪዎች እንደ ስጦታ ተፈናቃዮች ስጦታ ተሰጥቷል። ግማሾቹ ደግሞ ንግድ ስራዎች ድጋፍ ኢኒሽል ስታርትፕ ገንሰጥ ለመስጠት አዮን ታቅዳል። ጥራቱ አመት ኑር ግን እስካሁን ቃል ከመግባት ባለፈ ገንዘብም ሆነ መሬቱ ገና እንዳልተሰጣቸው ይናገራሉ። በር የላዓግ ምዘነበሶ ጋሪን በላልቃት ወየዋሓኒ አሁን እጅ ተስፋ ብቻ ነው የተሰጠን አርሶ አደር ከሆናችሁ መሬት ይሰጣችኋል፣ ነጋዴ ከሆናችሁም ገንዘብ ይሰጣችኋል ብለውናል። በተጨባጭ ግን ገና ምንም አላገኘንም። በኦሮሚያና ሶማሌ ክልሎች መካከል ከሰባት ዓመት በፊት በነበረ ግጭት ኦሮሚያ አንድ ሚሊዮን ሶማሌ ክልል ደግሞ ሰባት መቶ ሃምሳ ሺህ ገደማ ተፈናቃዮችን እንዳስተናገዱ ሲገልጹ ነበር። አብላጫውን ቁጥር ይዜ የነበረው ተፈናቃይ በድንበር አካባቢ ኖሩ የነበሩና በግጭት ምክንያት አካባቢዎችን የለቀቁ ሲሆኑ አብዛኞቹም ግጭቶቹ እንደቆሙ ወደ ቀያቸው ተመልሰዋል። ከከተሞችና ከድንበር አካባቢ ርቀው ካሉ ስፍራዎች ተፈናቅለው የነበሩት ግን ሁለቱም ክልሎች ለማስፈር ጥረት አድርገዋል። ኦሮሚያ ክልል ኮታ በማውጣት በተለያዩ ከተሞች ቤቶችን ሰርቶ ተፈናቃዮችን ሲያሰፍ የሶማሌ ክልልን በድሬዳዋ ጣቢያ የነበሩ ተፈናቃዮችን በሶስት ዞኖች በማስፈር የድሬዳዋ ተፈናቃዮች መጠላጠቢያን ዘግተዋል። ይሁን እንጂ በቆለጅ የሚገኙት ተፈናቃዮች ግን እስካሁንም ከሰባት ዓመት በላይ በመጠለያ ካምፕ ነው እየኖሩ ያሉት። ይህ በዋናነት ተፈናቃዮች ወደ ቀድሞ ቀያቸው መመለስ ስለማይፈልጉ እንደሆነ ነው የሚናገሩት። ትናንትና ጎዳ አካባቢ የሰፈሩት አቶ አህመድ ኑር ቀድሞ በበልቤልቲ፣ ቡርቃና ዋሳኝ የምዕራብ አረጊ ወረዳዎች ይኖሩ እንደነበር አስታውሰው እስካሁን በቆለጅ የሚኖሩት ወደ ቀድሞ መኖሪያቸው መመለስ ስለማይፈልጉ መሆኑን ይናገራሉ። በቆለጅ 140 የሚጠጋባ ወራ እንዳለ አቶ አብዱ ፈታ ይናገራሉ። የቆለጅ ተፈናቃዮች ቃል አቀባይ እንደሆኑ የሚናገሩት አቶ ሀሰን አብዲ ግን ከአስራ አምስት ሺህ እስከ አስራ ሰባት ሺህ ይደርሳል ሲሉ ግምታቸውን ያስቀምጣሉ። እነዚህ ተፈናቃዮችም ወደ ቀድሞ ቀያቸው መመለስ የማይፈልጉ እንደሆኑ ነው አቶ ሀሰን የሚናገሩት። አብዛኞቹ ተፈናቃዮች ወደ ቀድሞ ቀያቸው አለመመለስ ብቻ ሳይሆን በሌሎች የሶማሌ ክልል አካባቢዎችም መስፈር የማይፈልጉ እንደሆኑ ነው አቶ ሀሰን የሚናገሩት። ከኦሮሚያ ነው የተመለሱ አሉ። የአንድ ሰው አልፈልጉም፣ እዚህ ልመለስ። እዛ ያሉትን መመለስ አይፈልጉም፣ አልፈልጉም፣ እየፈልጋ ነው እዚህ ነበርኩ ኮሌጅ መቀጠል ነው የሚፈልጉት። አቶ ሀሰን አብዛኞቹ ተፈናቃዮች ወደ ቀድሞ ቀያቸው መመለስ እንደማይፈልጉ ይናገራሉ። አክለውም ባሉበት ኮሌጅ መጠለያ ጣቢያ ዘላቂ መኖሪያ እንዲመቻችላቸው እንጂ ወደ ሌላ ቦታ መዛወር እንደማይፈልጉ ገልጸዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬ ዳዋ። አዲስ ቸኮል ለቀደመው ዘገባ አመሰግናለው። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ አፍሪካዊቱ ሀገር ጋና ይወስድናል። የቀድሞ የጋና ፕሬዚደንትና የተቃዋሚ መሪው ጃን መሃማ ባለፈው ቅዳሜ በተደረገው ሀገራዊ ምርጫ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አስታውቀዋል። ማሃማ ወደ ስልጣን የመመለሳቸው ጉዳይ የተደበላለቁ አስተያየቶችን በማስተናገድ ላይ ይገኛል አንዳንዶቹ ማህማት በአዲስ መልክ ለማስተዳደር በመመለሳቸው ደስታቸውን ሲገልጹ፣ ሌሎች ደግሞ የጋናን የኢኮኖሚ ተግዳሮቶች የመፍታት አቅማቸው ላይ ጥርጣሪ አላቸው። የቪኦኤ ስናኑ ቶድ ከአክራ ላከውን ዘገባ እንግዶልድ ወልድ ያስደምጠናል። የብሔራዊ ዲሞክራሲያዊ ኮንግረስ ኤንዲሲ ፓርቲ ደጋፊዎች የቀድሞ ፕሬዚደንት ጃን መሃማ በድጋሚ በመመረጣቸው የተሰማቸውን ደስታ ለመግለጽ የድል ዜማ እያዜሙ ሰልፍ አድርገዋል። የኤንዲሲ ጠንካራ ደጋፊ ለሆነው ጀረማያ ማክሊን በምርጫው የተገኘው ድል ከፍተኛ ነው ይህ ከፍተኛ ድል ነው እናም በጣም ደስ ብሎናል ኢኮኖሚውን በቅጡ ያልያዘውን ኤንፒፒ ፓርቲ የጋና ህዝብ ከስልጣን አስወግዷል በምርጫው ውጤት ደስተኛ ላልሆነውና የኤንፒፒ ፓርቲ ደጋፊ ለሆነው አሌክሳንደር ቦንሱ የመሃማ ወደ ስልጣን መመለስ እጅግ አሳሳቢ ነው ከዚህ በፊት የጋና ፕሬዝደንት ነበሩ። የሰሩትንም ተመልክተናል። ኢኮኖሚው አስከፊ ሁኔታ ውስጥ እንደነበረ ተመልክተናል። ለሰልጣኝ ነርሶች የሚሰጠውን የገንዘብ ድጎማ እንዳስቆሙም አይተናል። ቦንሱ እንደሚሉት የመሃማ የአመራር ታሪክ እንደሚያሳየው ከሆነ ስለ መጪው ጊዜ ብሩ ተስፋ የሚፈነጥቅ አይደለም። ከዚህ በፊት ዋጋ ያስከፈለኝን ሰው እንደገና ሌላ ዕድል ለመስጠት ይቸግረኛል። የኤንዲሲው ደጋፊ ጀረማያ ማክሊን ግን በመሃማ ላይ ተስፋ ያደርጋሉ። ራዕይ ላለው መሪ ድምፃቸውን ሰጥተዋል። የዚህችን ሀገር ሀብት ጥቅም ላይ የሚያውል መሪ መርጠዋል። ይህችን አገር እንደ አዲስ የሚያነቃንቅ መሪን መርጠዋል። የጋናው የምርጫ ኮሚሽን ይፋ እንዳደረገው መሃማ 56 በመቶ ድምፅ አግኝተዋል። ተንታኞች እንደሚሉት የምርጫ ድሎ የተገኘው ህዝቡ ገዢው ፓርቲ ኢኮኖሚውን የያዘበት ሁኔታ ስላላስደሰተው ነው። በጋና ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ዶክተር ከዋሜ አሳ አሳንቴ እንደሚያምኑት የምርጫው ውጤት ከፍተኛ ተስፋ መቁረጥን አመላካች ነው። በፖለቲካና በኢኮኖሚ ስርዓቱ ላይ የነበራቸው ያለመተማመንና ተስፋ የመቁረጥ ስሜት ውጤት ነው። ከነርፓን አቆጣጠር 2012 እስከ 2017 በስልጣን ላይ የነበሩት መሃማ በስልጣን ዘመናቸው ስላበረከቱት አስተዋጽኦ ያለው ምላሽ የተደበላለቀ ነው። ተንታኙ ጆናታን ኦኪሬ እንደሚሉት መሃማ በመሰረተ ልማት ግንባታና ሁሉንም አቃፊ በመሆናቸው ሲመሰገኑ የጋናን የኃይል አቅርቦት ቀውስን መፍታት በተመለከተ ግን ጥያቄ ቀርብባቸዋል። የኃይል መቆራረጥና መዋጀቅ ችግር ነበር። ነገር ግን ስልጣን ከመልቀቃቸው በፊት ችግሩን ቀርፈዋል። እንዳለመታደል ሆኖ ተራው ዜጋ ያንን እንደ መልካም አላየውም። እናም በምርጫው ወቅት ሊቀጠዋቸው ወሰኑ። ማማ ስልጣኑን ለመረከብ በሚዘጋጅበት በዚህ ወቅት ሀገሪቱ ከገጠማት የኢኮኖሚ ቀውስ አንጻር መንገዱ ፈታኝ እንደሚሆን ጆናታኖ ኪሬ ያስጠነቅቃሉ። ህዝቡ ቃል በገቧቸው ጉዳዮች ላይ ትልቅ ተስፋ አድርጓል። እንደ እኔ ከሆነ ይህ ለእርሳቸው ትልቅ ፈተና ነው። ሀገሪቱ ውስጥ ያለውን ችግር ስናይ፣ በተለይም እዳችንን መክፈል አለመቻላችን ከላይ ከምናየውም በላይ የሆነ ከባድ ችግር ውስጥ እንዳለን ይሰማኛል። በሀገሪቱ የሚታየው የዋጋ ግሽበትና የስራ አጥ ቁጥር መጨመር እያለም የመሐማ አስተዳደር ኢኮኖሚውን እንደሚያረጋጋና መልካም አጋጣሚዎችንም እንደሚፈጥር በርካታ ጋናውያን ተስፋ ያደርጋሉ። ተንታኞች በበኩላቸው መሐማ የመንግሥት ወጪን እንዲቀንሱና ሀገሪቱ ያለባትን እዳ ለመቀነስ እንዲሰሩ ምክራቸውን ለግሰዋል። ሰናኑ ተወድ ከአክራ ለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ እንግዲህ ወልዴ ለቀደመ ዘገባ አመሰግናለሁ። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ ሰባት ሰዓት ከሰላሳ አምስት ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። በሶሪያ የዩናይትድ ስቴትስ ጦር አቋም ከእስላማዊ መንግስት ከፍተኛ የመልሶ ማጥቃት በኋላም አልተለወጠም። የደማስቆ ውድቀት በጦርነት በተናጠች ሀገር ውስጥ እስላማዊ መንግስት እንዳያንሰራራ ለማድረግ ከአጋሮች ጋር ተባብሮ ሲሰሩ የቆዩ የአሜሪካ ወታደሮች ቀጣይ እጣ ምን ሊሆን እንደሚችልም ስጋት አሳድረዋል። በፔንታግን የቪኦኤ ዘጋቢ ካርላባብ ተከታዩን አጠናቅራለች። ደረጀ ደስታ ያስደምጠናል። በደማስቆ የሚገኙ ሶሪያውያን እንደ ኤሮፓ አቆጣጠር ከ1971 ወዲህ የአሳድ መንግስት ስልጣን ላይ ሳይኖር አስተያየታቸውን ለዓለም ሕዝብ ሲገልጡ ይህ የመጀመሪያ ጊዜ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሚታዩት የደስታ ስሜቶች ከሶሪያ በሚወጡት የእፎይታ ትዕይንቶች አለመነካት አይቻልም። የዚህ አገዛዝ መጨረሻ አረመናዊነቱን እና ሙስናውን እንዲፈጸም ላስቻሉት ከማንም በላይ ለኢራን ለሂዝቦላ፣ እና ለሩሲያ ሽንፈት ነው። ስለሆነም ይህ ወቅት ታሪካዊ እድል ይሰጣል፣ ብዙ አሳሳቢ አደጋዎችንም ግን አዝሏል። በዚህ ሳምንት የዩናይትድ ስቴትስ ጦር ኃይሎች አደጋዎችን ለመቅረፍ በማለም በማዕከላዊ ሶሪያ 75 የእስላማዊ መንግስት ኢላማዎችን ለማጥቃት ተዋጊ ጄቶች የቢ 52፣ ቦምቦችና ኤ10 ተዋጊ አውሮፕላኖችን ተጠቅመዋል። እርምጃው የሽብር ቡድኑ አጋጣሚውን ለመጠቀም እንዳይሞክር ለማረጋገጥ የታሰበ ነው። ማይክ ሩብን ከአሜሪካ ኢንተርፕራይዝ ተቋም በሚቀጥሉት 48 ሰዓታት ውስጥ ሊከሰት የሚችለው ትክክለኛው አደጋ እስላማዊ መንግሥት አባላትና ደጋፊዎች ከታሰሩበትና በአልሆል ከሚገኘው የእስር ካምፓቸው ከወጡ በሺዎች የሚቆጠሩ ታጣቂዎች በሺዎች የሚቆጠሩ ጽንፈኞች በሶሪያና በመካከለኛው ምስራቅ ብቻ ሳይሆን ቱርክና አውሮፓንም እንዲሁ ሊያጥለቀልቁ ይችላሉ። የዩናይትድ ስቴትስ ጦር እስላማዊ መንግስት እንዳያንሰራራ የሶሪያ ዲሞክራሲያዊ ኃይሎችን ለመርዳት ሶሪያ ውስጥ የሚገኙ ወደ 900 የሚጠጉ ወታደሮች አሉት። አሁን የአሳድ መንግስት በመውደቁ ባለስልጣናቱ ሶስት ዋና ዋና ነገሮች እንዲሟሉ ይፈልጋሉ። በተባበሩት መንግስታት የዩናይትድ ስቴትስ ረዳት ተወካይ ሮበርት ውድ ሶልጀርስ ወታደሮቻችንና ሰራተኞቻችን ሁሉም ደህንነታቸው የተጠበቀ ነው። የአጋሮቻችንም ደህንነት የተጠበቀና አስተማማኝ መሆኑን ማረጋገጥ እንፈልጋለን። ሰብአዊ ቀውስ አለመኖሩን ማረጋገጥ እንፈልጋለን። ከስልጣን የተባረሩት የቀድሞ ፕሬዝደንት ወደ ሞስኮ ተሰደዋል። ተንታኞች የሶሪያ ውድቀት ኢራንን ጨምሮ ሩሲያንም አዳክሟታል ይላሉ። አሁንም ከአሜሪካ ኢንተርፕራይዝ ተቋም ማይክ ሩብን ሄዝቡላህን አጥተዋል፣ ወይም ቢያንስ እነርሱን የመደገፍ አቅም አጥተዋል። ሶሪያን አጥተዋል። አሁን የሚነሳው ጥያቄ በሁቴዎች ላይ ያላቸውን የቁጥጥር የበላይነት ይዘው መቀጠል ይችላሉ ወይንስ በቀጠናው ውስጥ ያሉ ሌሎች ግዛቶች፣ ለምሳሌ እንደ ሳውዲ አረቢያ ያሉት አጋጣሚውን ተጠቅመው ይውጧቸዋል? ፔንታግን ከአጋሮች ጋር መገናኘት ቁልፍ ነው ብሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን ከቱርክ አቻቸው ጋር በሶሪያ ስላለው ለውጥ ተነጋግረዋል። የአሜሪካ ማዕከላዊ ጦር አዛዥ ጀነራል ኤሪክ ኩሪላ ክልሉ ውስጥ ናቸው። ከዮርዳኖስ አጋሮች ጋር በሶሪያ ጉዳይ መወያየታቸውና በመጪዎቹ ቀናት ከሌሎች የቀጠናው አጋሮች ጋር ለመነጋገር ማቀዳቸውን ባለስልጣናት ተናግረዋል። ደረጀ ደስታን ለቀደመው ዘገባ በእጅጉ አመሰግናለሁ። ቀጣዩ ዘገባ ወደ ሶሪያ ይወስደናል። ከሥልጣናቸው የተባረሩት የሶሪያው ፕሬዚደንት በሽር አልአሳድ ሞስኮ መግባታቸውን በመግለጽ የሩሲያ መንግሥት መገናኛ ብዙሃን ሞስኮ ለአሳድ ጥገኝነት መስጠቷን ዘግበዋል። አሳድ በስልጣን ላይ ያሉ ታጣቂዎችን ለማሸነፍ ባደረጉት ትግል ክሬምሊን ቁልፍ የመንግስታቸው ደጋፊ የነበረ ሲሆን ሞስኮ በሶሪያ የነበራትን ከጥቂት ቀናት በፊት የማይነቃነቅ ይመስል የነበረውን የበላይነት መልሶ ለማግኘት ግን አዳጋች ሊሆንባት ይችላል እየተባለ ነው። ሪካርዶ ማርኪን የላከውን ዘገባ ስመኝ ሸቆየት አቅርበዋለች። የሩሲያ ተቃዋሚዎች ባንዲራ ሰኞ እለት ሞስኮ በሚገኘው የሶሪያ ኤምባሲ ሲውለበለ መታየቱ ሩሲያ በመካከለኛው ምስራቅ የነበራትን ቁልፍ አጋር ማጣቷንና በቀጠናው የሚኖራትን ስልት እንደገና ማጤን ሊኖርባት እንደሚችል ማሳያ ነው። ክሬምሊን ከስልጣን ለተባረሩት የሶሪያ መሪና ቤተሰቦቻቸው በሞስኮ ጥገኝነት የሰጠች ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ እንዲወያይም አስቸኳይ ስብሰባ ጠርታለች። ለሞስኮ የአሳድ መውደቅ ትልቅ ጉዳት መሆኑን ዋሽንግተን የሚገኘው የአሜሪካ ጸጥታ ጉዳይ ማዕከል ጥናት አጥኚ ኬት ጆንሰን ያብራራሉ። ሞስኮ በሶሪያ የነበራትን ጣልቃ ገብነት አለም አቀፋዊ ሀይል እንደነበረችና ከአካባቢዋ ያለፈ ተጽዕኖ እንደነበራት ማሳያ ነው። ስለዚህ ከጂኦፖለቲክስ ፖለቲክስ አንጻር ሩሲያ ለቀሪው አለም ማሳየት ከምትፈልገው ያነሰ ሀይል እንዳላት ያሳያል ብዬ አስባለሁ። እንደ አውሮፓን አቆጣጠር በ2015 ሞስኮ አሳድን ለመደገፍ ወደ ሶሪያ ጦርነት ውስጥ በመግባት ብዙ ሀብት ያፈሰሰችና የሩሲያን ወታደሮች ህይወት የሰዋች ቢሆንም አሁን ግን ያ ሁሉ ከንቱ ሊሆን ይችላል። ተንታኞች እንደሚሉት ለ13 ዓመታት ከዘለቀው የሶሪያ የእርስ በርስ ጦርነት በኋላ በአሳድ መውደቅ ከሚገኘው ጥቅም የሚካፈሉት ሌሎች ሊሆኑ ይችላሉ። ማርክ ሃና በአለም አቀፍ ጉዳዮች ተቋም ውስጥ ጥናት አጥኚ ናቸው። በዚህ መሃል ዋናው አሸናፊ ቱርክ ናት። ትራምፕ የአሜሪካ አገልግሎት ከሶሪያ እንደሚያስወጡ ሐሳብ ማቅረባቸው ቱርክን ያስደስታት ይመስለኛል። ምክንያቱም በዛች አገር ውስጥ የቱርክ የበላይነት ወሳኝ ይሆናል። ስለዚህ ኤርዶጋንና ቱርክ ያላቸው ተሰሚነት ከፍ ሲል፣ ሩሲያ የነበራት ቦታ እየቀነሰ ይሄዳል። የክሬምሊን ባለሥልጣናት ከአዳዲሶቹ ባለሥልጣናት ጋር እየተገናኙ መሆናቸውን መግለጻቸው ሞስኮ በሶሪያ ያላትን ስፍራ ለማስጠበቅ የሚያስችል ስምምነት ላይ ለመድረስ ፍላጎት እንዳላት ያሳያል። ሞስኮ በአሳድ አፋኝ አገዛዝ ውስጥ የነበራት ሚና ግን በቀላሉ የማይጠፋ አስቸጋሪ ትዝታ ነው ሲሉ ቻታም ሀውስ በተሰኘው ተቋም የመካከለኛው ምስራቅ ተንታኝ የሆኑት ኔል ኪሊያም ያብራራሉ። ሩሲያ ሆስፒታሎችን፣ ትምህርት ቤቶችን በቦምብ ስትደበድብ አሳድ በህዝቡ ላይ ቦምብ ሲጥልና የኬሚካል ጦር መሳሪያ ሲጠቀም ድጋፏን ስትገልጽ አይተናል። ስለዚህ ማንኛውም ወደ ሥልጣን የሚመጣ መንግሥት ከየትኛውም ቡድን ቢመጣ ኩርዶችንም ይሁን ወይም ሌላ አካል ቢያካትት ሩሲያ በሲቪሉ ህዝብ ላይ ያደረሰችውን ጭካኔ ድንገት የሚረስ አይመስለኝም። የሶሪያ መንግስት ፈጣን አወዳደቅና በርካቶች መቼም የሚገረሰስ የማይመስላቸው የኃይል መዋቅር መፍረስ ከአንድ ወር በፊት ለብዙዎች የሚታሰብ አልነበረም። አሁን ግን የሶሪያ ህዝብ ወዴት እንደሚሄድ ግልጽ ያልሆነ አዲስ ዕድል ድንገት ተፈጥሮለታል። በሪካርዶ ማርኪና ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ንግድና ምጣኔ ሀብት ነው። በኢትዮጵያ አሁን ያለው የሸቀጦች የዋጋ ንረት 19 በመቶ እንደሆነ መንግሥት ይገልጻል። ይሁንና ይህ የዋጋ ንረት ሕዝቡ ለከፋ ችግር እየዳረገው መሆኑን የሕዝብ ተወካዮች ምክር ቤት አባላት የንግድ ቀጠናዊ ትስስር ሚኒስቴር የስራ ክንውን ሪፖርት ባቀረበው ወቅት ገልጸዋል። የተፈጠረው የዋጋ ንረት አንዱ ምክንያት የዘም የሆነው ደግሞ የዘመነ ንግድ ስራ መፍጠር አለመቻሉን መሆኑን ባለሙያዎች እየተናገሩ ይገኛሉ። በዚህ ጉዳይ ላይ አስማማው ነው ቀጣዩን ዘገባ አሰናድተዋል። የምግብ ሸቀጦችን ጨምሮ በአገር ውስጥ በሚመረቱም ሆነ ከውጭ በሚገቡት ምርቶች ላይ በየጊዜው የሚጨምረው ዋጋ እንዳማረራቸው የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። የሕዝብ ተወካዮች ምክር ቤት አባሉ አቶ አበራዳሙ ማክሰኞ ህዳር 24 2017 ዓ ም የንግድና ቀጠናዊ ትስስር ሚኒስቴር የሥራ ክንውን ሪፖርቱን ለምክር ቤቱ ባቀረበበት ወቅት ሕዝቡ በኑሮ ውድነቱ መማረሩን ገልጸዋል። ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ሕጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ እየተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆችን የማበላቸው አጣሁ የሚሉ አዛውንቶች፣ ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ሕፃናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም። አሁኑ ግን እጅግ እየተባባሰ ሄደዋል። ደላላ ዋጋ ይተምናል። ደላላ ዋጋ ይሰቅላል፣ ቢፈልግም ያወርዳል። በአጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል። በዚህም የኑሮ ውድነቱን መቋቋም አቅቶት ህብረተሰቡ መድረሻ እያጣ ነው። በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ መንግሥት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2 በመቶ ከፍተኛ የሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል። የመሠረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አራት ወራት አምስት ወራት ገደማ በዋናነት በግሉ ሴክተር በተለይ በፍራንኮ ቫሉታ አማካኝነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው። ባለፉት አምስት ወራት የዋጋ ንረትን ለመቆጣጠር በ105 ሺህ ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉም ሚኒስትሩ ለምክር ቤቱ አብራርተዋል። በዚህ ጉዳይ አስተያየታቸውን የአሜሪካ ድምፅ የጠየቃቸው በአዲስ አበባ ዩኒቨርሲቲ ንግድና ስራ ትምህርት ቤት መምህር የሆኑ ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ የዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉ። የታክሶ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ነገሮችን ከማየት በስተኝ በተቃራኒ ታክሲ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ይህ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ በጥሩ ሁኔታ እንዳያድጉ እነሱም ደግሞ ይዝ፣ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድም ይታያል። ሶ ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ ገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። በቴክኒካል ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም ሰው መጨረሻ ላይ የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር የዚህ ይገመታል ማለት ነው። ስለዚህ እኔ እንደ ችግር የዚህ በሙሉ ንቪሽስ ነው ማለት ነው አንዱ አንዱ ችግር ጋር ሄዳል ማለት ነው። የኢትዮጵያ መንግስት ሀገሪቱ የምትሰበስበው ግብር ከሳራ በታች ካሉ ሀገራት ዝቅተኛ መሆኑን በመጥቀስ ገቢውን ለማሳደግ እየሰራ መሆኑን ሲገልጽ ይሰማል። ከግብር የሚሰበሰበው ገቢ ዝቅተኛ መሆኑ ላይ የሚስማሙት ዶክተር ዳኪቶ ግን ለዚህ መፍትሄው ህገወጥ ነጋዴዎችን ወደ ህጋዊ ማምጣትና የንግድ ስርዓቱን ማዘመን ይላሉ። የኛ ሀገር በቁጥር ደረጃ የታክስ ኦቶሪቲ ምንበል የባለስልጣኑ የምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የምለውን በውል ለራሱ የሚያውቁ አይመስለኝም። ሶ በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ያ ሲስተም ውስጥ የገባውን አካል ሞር መጮቆን ላይ ነው የሚያተኩረው ማለት ነው። ለምሳሌ አይተን ከሆነ በቅርብ ጊዜያት በተለይ አሁን አሁን ባለው ሁኔታ ላይ በቁጥር መደገፍ ቢያስቸግርም፣ ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርዓትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችን ሌሎቹን ፎርማል ቢዝነስ ውስጥ የገቡት በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሁኖ ነው አላየውም። ላለፉት ስልሳ ዓመታት ተግባራዊ የተደረገው የንግድ ሕግ በ2013 ዓ ም እንዲሻሻል ተደርጎ ወጥቷል። ከሕግ ማሻሻው ባለፈ የተረጋጋ የንግድ ምቹ ሁኔታ መፍጠር በዘርፍ የሚታዩ ችግሮችን ለመፍታት ያግዛል ሲሉ ዶክተር ዳኪቶ አለሙ ይናገራሉ። ንግድም በሎ ኢንቨስትመንትም ብትወስድ አፈክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸው። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን የሚወጡት ህጎች ደግሞ ስተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የሚለውን እንዳይፈጥርም ማለት ነው እና እነዚህ እነዚህ ነገሮች በተለይ ደግሞ ስቴክ ሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ብዬ ያስባለሁ። በዚህ ተወካዮች ምክር ቤት ቀርበው የተቋማቸውን የሥራ አፈጻጸም ሪፖርት ያቀረቡት ዶክተር ካሳሁን ጎፌ በመሰረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ አሉ ባሏቸውና እሴት የማይጨምሩ ያሏቸው የደለላ ስራዎችን ለማስቆም እርምጃ ተወስዷል ሲሉም ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ አስማማውን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የቀጠፈው ኤች አይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ለኤች አይቪ ኤድስ ይሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆነ እንደመጣ የጤና ሚኒስትር አመላክቷል። የዚህን ጉዳይ ዝርዝር ስመኝሸ ቆይታ አሰማናለች። ባለፉት ዓመታት ኤች አይቪ ኤድስ ባለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳህራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላ እና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከሶስት ነጥብ አምስት ከመቶ በላይ ሆኖ መቀጠሉን በጤና ሚኒስትር የኤች አይ ቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው ከዛ አዲስ አበባ ነው ዋናው ምክንያት ምንድን ነው ይህ ጋምቤላው ከ ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤች አይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የአገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽ ኢኮኖሚክ ዲፍሬንሶች አሉ በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስኪ ብሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል። ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከስምንት ሺ ሲበልጥ በአመት አስራ አንድ ሺ ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከእነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል። ኤች አይ ቪ ጋር ሰው ኖርማሊ መኖር እንደሚችል፣ የኤች አይ ቪ ፖዘቲቭ ሆኖ ከኤች አይ ቪ ነፃ የሆነ ጀኔሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀኔሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤች አይ ቪ ምን ያክል ሰውን እንደሚጎዳ ሰዎች ታሞ ምን ያክል እንደሚማቀቁ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው። ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃደም ያስረዱት። ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እውነት አለ። ምክንያቱም ኢንተርኔት አክሰሶች አሉ። ያንን በማየት በጣም ታዳጊና ፒር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኒዝሌንትን ስለሚሆናቸው ይሄ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት ግብረ ሥጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስሉ ሁኔታዎች አሉ። ኢቭን እርግዝናን በሚፈሩት ልክ ኤች አይ ቪን አይፈሩም የሚል መረጃዎች አሉ። የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በሰባ አንድ ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳዬ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ። ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤች አይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን፣ ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው። ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤች አይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃድም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል። ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊ ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሪዮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሀይ ሪስክ አዶሌሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራን እንገኛለን ማለት ነው። ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሻ ለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ። So definitely uh, violence of any kind, uh, rape, intimate partner violence, አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤች አይ ቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞች እና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል። በኢትዮጵያም በትግራይ፣ በአማራ፣ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች፣ የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስትር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ እስካሁን በተሰሩ ኤች አይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤች አይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ የኤች አይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል በቫይረሱ የተያዙ ሰዎችም ቀደም ሲል ላወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤች አይቪ እንዳይይዝ የሚሰጥ ክትባት ወይም ኤች አይ ቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የህክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ። ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያያዘ ስለማይታመም መች እንደተያያዘ ስለማያቅ እና ከማን እንደተያያዘም ስለማያቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው፣ የሚል እምነት አለኝ። ማንኛውም ወጣት አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Tchau,